በስማው ወል ወመንፈስ ቅዱስ አዱ አምላክ አሜን። አድማጮቻችን የአባታችንና የአምላካችን የእግዚአብሔር ጸጋና ሰላሙ ይዛላችሁ። ጥፋታችንንና ስም የተጠራባትን ከተማ ተመልክት ይህ ነው ዛሬ በመሳተፍ ላይ የእግዚአብሔር ሰው ዳንኤል ከተለየው ጥሩት ከዚህ ወደ ዳንኤል ምዕራፍ ዘጠኝ ቁጥር አስራ ሰባት ጌታ ሆይ፣ ስለ ኃጢአታችንና ስለ አባቶቻችን በደል በኢየሩሳሌምና በሕዝብህ በዙሪያችን ባሉት ሁሉ መሰደቢያ ሆነናል። እንደ ጽድቅ ሁሉ ቁጣህና መዓትህ ከከተማ ከኢየሩሳሌም ከቅዱስ ተራራ እንዲመለስ እለምንሃለሁ። ሁሉም አምላካችን ሆይ የባሪ አርጸሩትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተስት ፊትህን አብራ። አምላክ ሆይ በፊትህ የምንለምን ስለ ብዙ ምዕረትህ ነው እንጂ ስለ ጥቃችን አይደለምና፣ ጀሮ ግን አገልግለት ስማ። አይንትንም ግንጠ ጥፋታችንን እና ስምን የተጠራባት ከተማ ተመንገዝ አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድር አድር። አምላችሁ ሆይ ስምህ በከተማ በህዝብ ላይ ተጠርቷል። ና ስለ ራስህ አትዘግይ። ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ እግዚአብሔር ሆይ ጥፋታችንን እና ስምህ የተጠራባትን ከተማ ተመልከት። ነቢዩ ቅድም እንዳልኳችሁ ኢየሩሳሌም ካፈራቻቸው እጅግ በጣም አንዱ ከተባሉ በመንፈስም በስጋም በልዩ እውቀትና አእምሮ ከተባሉት የኢየሩሳሌም ልጆች አሉ። ዳንኤል እንደ ሁላችንም ወደ ባዕድ አገር ተሰዶ ከህዝቡ ጋራ ሲኖር በቁሮ ውስጥ ምን ችግር የለበት ተስተዋል?

እና የእሷ ንጉስ ለዳንኤል እና ለወንድሞቹ የምሰጠው ክብር የተለየ ነበር። ዳንኤል ከነገስታቱ ዘንድ ትልቅ ባለሟልነት ያለው ተሰዶ ከሄደው ህዝብ ሁሉ የተለየ ስልጣን የተሰጠው አምላኩ ያከበረው እሱም በዳሩ የሚያስርሶ ነበር። ዳንኤል ባለስልጣን ነበር፣ ተሰብሎ ይለግታለ። ዳንኤል ንጉሱ ልዩ ስም አውጥቶለት ያለ ዳንኤል ምክር አንዳሽ ነገር አያለግም ነበር ዳንኤል የሚወደውን ለማድረግ ነፃነት ነበሩ። የሚፈልገውን ያክል ገንዘብ ለማግኘት እድል ነበሩ። ሁሉም ነገር ለማድረግ በሄደበት ጊዜ ያደርገ ሰው ነበር። ግን የሚገባችሁ ከዚገው ተድላና ደብታ ይል- ልክ እንደ አባቱ እንደ ሙሴ ያሰረው በመከራ ላይ ያለውን ህዝቡ ነበር። አንድ ቀን ዳንኤል ብድል ያለ አገሩ ሳሌ ታሳብ እንዳለች ትዝ ስትለው ምንድን ነው ያደረገው? ይህ ጥፋት የኔን ኃጢአት የአባቶችን ኃጢአት በእኛ ኃጢአት ምክንያት በከተማችንና በቅዱሱ ተራራ ላይ የሆነውን ምታት በአይኔ አምላኬ ስላሳየኝ በልቤ ስላሳስበኝ ስላሳሰበኝ ላይ ተዘጋጁ ይላል። ማቅለብብ ትንቢያም ላይ ላይ ለሰንደሱ ጾምም አውጆ እና ጀመሩ ጀምሩ ይላል። በሚጾምበት ጊዜ ነቢዩ ትልቅ የሆነ ንስሐ ጸሩ ጸልያል። ጸሎቱ ስለ እርሱም ስለ ህዝቡም ነበረ።

በቅዱሱ ተራራ ላይ ስምህ ተገልጿል። ክብረት አውጇል። የምትወዳቸውን ሰዎች በዚያ ምድር ላይ አይተሃል። እነ አብርሃም በዚያ ምድር ላይ ነበሩ። እነ ይስቅ በዚያ ምድር ላይ ነበሩ። እነ ያዕቆብ በዚያ ምድር ላይ ነበሩ። አገልጋዮች ነቢያትም በዚያ ምድር ላይ ነበሩ። እምትወዳቸው አገልጋ ካህናትም ነበሩ። ቅዱሳን ህዝቦችም ነበሩባት። አሁን ያለነው እና የቅዱም ዝብር ሊታዎች በደብ ብቻ ስብር ለሚታጠቃል ላ ካለ በኋላ ቅዱስ ተራራ ተመልከተው ጥፋታችንን ማየው ካለ በኋላ መጨረሻ ላይ አይንህም ገጸ ይላል። ጥፋታችንን እና አይንህም ገጸ ጥፋታችንን እና ስምህ የተጠራባትን ከተማ ያያል። ዳንኤል ያያታል። በባይ ሁሉ ነው። ምን ሆናለች? መንፈሱ ፈርሷል። ከነ ድረስ ተዘርፏል። ህዝቡ ከዚህ እራሱ ተሰዷል።

ዳንኤል ደግሞ እንደዚሁ የአገሩን ጥፋት በሚያሳዝም ሁኔታ ሲገልጸው እንሰማለን። ዳንኤል ስለ አገሩ ስለ ኢየሩሳሌም ያለቀሰው ሰው ኤርምያስ፣ ስለ አገሩ ስለ ኢየሩሳሌም ያለቀ ሰው እድባው ሰቆቃው ኤርምያስ ተብሎ ይታወቃል። ይህ ሰቆቃው ኤርምያስ በተዋቡ ቃላት የኢየሩሳሌም ጥፋት ተገልጾበታል። እንዲህ ይላል ቃሉ

በብሬታ እንደናገረው ዳንኤል ማለት ኤርምያስ፣ አሁንም በመቀጠል አቤቱ ይላሉ የራሱ አንስት ላይ የሆነብንን አስብ ተመልከት። ስልባችንን ርስታችን እንግዶች ቤቶቻችን ልኖች ዳደጎች ና አባት የሌለም ሆናል። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ጠጣን ይላል። መጨረሻ ላይ ሲያጠቃሉ ኤርምያስ

ዛሬ የነዚህ ነቢያት ጽሑፍ የእያችሆን ሊሆን ይገባዋል። ዛሬ እንደ ዳንኤል ስለ ሕዝቡ የሚያነባና የሚያልፍ ኢትዮጵያ ስሩላ የኤርሜያስን ልባ የሚመስልም ልባና ጥሎት ዛሬ አገራችን የሚገርም ነው። የኤርሜያስ ልባ በአልፋቤት ተቀምጧል። አሌ ቤት እያለ በእብራይስጥ ቋንቋ ተቀምጧል። የኤርሜያስን ሰቆቃ ሁላችሁ ታለምት ይችላላችሁ። አባት ብዛችሁ ላይ እንዴት አድርጎ ያገሩት ጥፋት እንደገሰ ነው። እንዴት ይወዳል እንደነበረ፣ እንዴት በእልባ ብዙ ይታሰብ እንደነበረ። ከዚ የተነሳ ጣሻው ኤርመያስ ለመባል ምቷል። ክርስቲያኖች፣ ኤርመያስ እንዳለው ዛሬ በኢትዮጵያ ጉንች ላይ ምንላል። ኤርመያስ እንዳለው ዛሬ በሁለት በከተማችን ላይ ትልቅ ጥፋት አለ። ህዝባችንም እያለቀሰ ነው ያለ ከፍተኛ የሆነ በጣም የሚያሳዝን ነገር ነው የምናል፣ ለመናገር ነው የሚያሳዝን ነገር ነው የምናል። ህዝባችን በአፍረሱ ውስጥ ነው ያለ። ወንድም ከወንድሙ ጋር ተስማምቶ እንዳይኖር የሚያደርግ በጣም አሳዛኝ ነገር ነው ያለ። እጅግ በጣም በሁለት ወንድም እንባን ወንድን የሚጠይቅ ነገር ነው ያለ። የኤርሚያስን ቃል የሚያስድም ግን ነው ያለ በአውራቻዎች መካከል ህዝብ የነበረች እንዴት ተገኝ ሆነ ይችላል። በሌሊት ትጮሃለች፣ በሌሊት ታነባለች። ሁልጊዜ ግዟ ላይ ባይታይ። ስለዚህ አቃሻዎችና የሚያነሩ ሰዎች የሞሉባትን ከተማችንን እግዚአብሔር እንዲያይ፣ ጥፋታችንን እንዲያይ፣ ከተማዎቻችንን እንዲያይ፣ ስሙ የተሰራባትን ኢትዮጵያን እግዚአብሔር እንዲመለከት እውነቱ ያችንን ተገለጽ። ከልብ የሆነ ጸሎት ነው። ወረድ የሚያስፈልጋል። የጥላቻም ጸሎት አይደለም። የጭም ጸሎት አይደለም። የገሌን አስታውም ጸሎት አይደለም። በእውነት ለሀገራችን ለውጥ የሚያመጣ ጸሎት ያስፈልጋል። ኢትዮጵያ እንደገና የሚያድስና የሚሰራ ጸሎት ያስፈልጋል። አቤቱ እንደ ቀድሞ ዘመናችንን አድስ። ስንም አሁን ብቅ ያስፈልጋል ሰራዊትን የቀደሙት ነገስታትና ኢየሩሳሌም የሰራችበትን ጊዜ እያሰበ ነበረ። እንደ ቀድሞ ዘመናችን ናቸው። ያ ምስጋና በኑር የመላበትን መቅደስ እያስታወሰው፣ እስኪ እኛ ለቀደሙ ዘመናችን እና የምንመኘው በርካቱ ዘመን በታሪካችን አላለፈም? አልፏል። ታሪክ ለምን ይጻፋል? ለምን ስናነባለን? ለምን በአለም ፊት ታላቅ ህዝቦቹን ከታሪካችን የተነሳ ያ ነገር የሆነው ምንድን ነው? አቀያቅና ታዛይ ዘመን ሲመጣ የቀደመውን በጣም ጊዜ እያሰብ እግዚአብሔር ያን ታሪክ በእኛ ዘመን እንዲደርግ ሚገርም ነው። ትናንትና የኢትዮጵያ ታሪክ አነብ ነበር፣ የአፍሪካሪን ታሪክ ነበር። እና ምዕራባውያን ነገስታት የኢትዮጵያን መሪዎች በር ያንኳኩበት ዘመን ነበር። ዛሬ በእውነት ሁለት አይመስልም። እንደ ታላቅ ስራ እንደሰራ ሰዎች ታውቃላችሁ። ለብዙዎች ጥላ ነበረች አገራችን። የብዙዎች ማለቢያ ነበረች አገራችን። እግዚአብሔር ያን ታሪካችንም ሊደግመው አይችልም። በእውነት ሆኖቻችን የሚያንኳኩት የአሜሪካ መሪዎች በር ምሰባት በር መልካም ምልስ ማይታይ የዘራውያ ወንበር መልካም ነገር በኢትዮጵያ ላይ ተረስድር ይችላል። የእግዚአብሔርን በር እናንኳኳ። በእውነት ያስፈቡ

ለኛ ታሪክ የሆነው በአባቶቻችን ዘመን ግን ርስትና ምድር የሆነው የሚገርም ነገር ምድሩ ህዝቡ ሲመጣ አብሮ ሃይማኖት ነው የሚመጣው። በጣም ይገርማል። ሰይጣን ራሱ በልዩ መንገድ ነው በቤተክርስቲያን ላይ እየዘመተ ያለው ታውቃላችሁ። ዛሬ ሰው እንደሚጨፈጨ ሁሉ በቤተክርስቲያን ጋር ትልቅ ጥፋት ነው የሚታየው። በመሪዎች ደረጃ ኢትዮጵያ ከሚመሩ ሰዎች በእውነት በሚያሳዝን መንገድ እስላሞች ደብረው ያስተናገሩትን ፕሮቴስታንቶች ደብረው ያስተናገሩትን የኢትዮጵያ ቤተክርስቲያን አባወጡ ተሰብሯል። በጣም የሚያሳዝን የኢትዮጵያ ቤተክርስቲያን የክርስቶስ ቤተክርስቲያን ናስታውቃላት። ቤተክርስቲያን በዮሐንስ ራእይ እንደተጻፈው ከነገድ ሁሉ ነው የሚለው ከቋንቋ ሁሉ ነጩ፣ ጥቁሩ ቢታው ማንኛውም የዓለም ህዝብ በክርስቶስ ደም አልበ ክርስቶስ ስለ ሁሉም ስለወተ በክርስቶስ የተዋቸው ሁሉ ለክርስቶስም በቤተክርስቲያን ዘር የለም፣ በቤተክርስቲያን ቋንቋ የለም፣ ነገድ የለም። ቤተክርስቲያን የክርስቶስ ስለሆነች ቤተክርስቲያን ከቋንቋ በላይነች፣ ከነገድም በላይነች ቤተክርስቲያን

በእውነት እግዚአብሔር ይህን ዘመን እንደሚያሳልፈው የጠደበው ታሪካችን እንደሚያስፍ እናምናለን። እግዚአብሔር ከተማችንን፣ እግዚአብሔር ምድራችንን ይሠራታል። አሁን ከዚያ አልፎ ተግሞ ምን ትሰማላችሁ? ከላይ የተሻለ ታነባላችሁ። ከላ የተሻለ እንዴት ነው አይዋችሁ የሚሰማው? እንዴት ነው የምትረብሱ? ምን ታስባላችሁ? ስለዚህ ያ ህዝብ የሚገርም ነው። ደግሞ እዚያ ሰዎች አሜሪካ ያለው በጣም ህዝቡ ብዙ ነገር ማድረግ የሚችል ስልጣን ያለው ስለሚመስላቸው ድረሱ፣ በጣም እያገቡ እያለቀሱ ድረሱ። በእውነት እግዚአብሔር እጅ ረዥም ከሁሉም የምትደርስ ስለሆነች ትዚያች አቤቱ እግዚአብሔር

የኢትዮጵያ ከተዛ የኢትዮጵያ ምድር ባጠቃላይ መላው ምድር እግዚአብሔር ምድር ነው። የዓለም እንቅስቃሴ የተገልጾ የእግዚአብሔር ክብር በአደባባይ የታወጅ የእግዚአብሔር ሕዝብ ምንን እያለ እያመሰገነ ታቦት መስቀል አጅቦ ወጥቶ የሚገባባት እግዚአብሔር ምድር ናል። እንዲሁም ኢየሩሳሌም ከተቃጠለች በኋላ የእግዚአብሔር ክብር የታጅል ኢትዮጵያ ላይ ነው። እግዚአብሔርም የሚፈራሉ የተፈጠረው እዚያ ነው። እግዚአብሔር ሀገር ምድራችን እግዚአብሔር ምድር ኢትዮጵያ በኢየሩሳሌም ስለሆነች በሁለት የምናስም ኢትዮጵያ። እስኪ የዳዊት ንጠሎ እስከ ጋራ ለነበረው ምንድን ነው ያለው ዳዊት? ዳዊት ደግሞ በዚህ ሁሉ ዘመን አልነበረም። ይገርማችኋል። እግዚአብሔር ሰው ዳዊት ወደፊት የሚመጣውም የስደት ታለ በአባቶቹም ያለፈው የስደት ታለ ተገልጾለት፣ እሱ በተብላደሩ መንግስቱ እያለ በመንፈስ ንጉስ ስላገሩ ስለ ኢየሩሳሌም ባዕድ አገር እንደሚኖር ሰው ሆኖ እንዲህ ይጸልይ ነበር። ምን አለ ታው የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ፣ ቀኜ ትርሳኝ። ባላስብሽ፣ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባአሎች ይላል። ከደስታዬ ሁሉ በላይ ይላል ኢየሩሳሌምን ባሎች ዛሬ እያንዳንዳችን ኢትዮጵያ ሆይ ብረሳሽ ቀኜ ትርሳኝ ማለት ሀይሌ ማለት ሀይሌ ማለት ቀኜ ትርሳኝ ባላስብሽ ባላስብሽ ምላሴ በትናጋዬ በጉሮሮዬ ይጣበቅ ከደስታዬ ሁሉ ከማገኘው ክብር ከሀ

Oni się wszyscy, to rozmiarki nie